Salam ጤና ስጥልኝ እንደምናምሽታችኋል የተከበራችሁ አድማጮቻችን። የእሁድ ምሽት ግንቦት 21 2014 ዓ ም የገብናቢ የመሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ከአሁን ሰዓት አንስቶ ይጀምራል። ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን መሰናዶውን እየመራው ቀጣዮቹ 30 ደቂቃዎች አላሉ የሚቆይ ይሆናል። ለዛሬም እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያልናቸውን ምርጦቹን ደግመን ዘንላቸዋል። አሁን ተምሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው በሳምንት ውስጥ ከወደ ድሬዳዋ የደረሰንን የጥበብ መሰናዶ ነው። እንግዳችን ኑር አንዋር ትባላለች። የሃያ ዓመት ወጣት ነች። ከልጅነቷ ጀምሮ ባዳበረችው የስዕል ተሰጦ ዓለም አቀፍ የታዳጊዎችን ውድድር እስከ ማሸነፍ ደርሳለች። በቅርቡም በድሬዳዋ አሊያንስ ኢትዮ ፍራንሴስ የመጀመሪያ የሆነውን የስዕል ኤግዚቢሽን አዘጋጅታለች። አዲስ ቸኮል ከሰሞኑ አነጋግሯት ነበር። ቀጥሎ ይደምጣል። ስሜ ኑራኑዋር ይባላል። እዚህ ድሬዳዋ ልጅ ነኝ። እኔ ወደ ስዕል የገባሁበት መንገድ በልጅነቴ ነው። ማቴ ልጅ እያለው ነው። ትምህርትቤት ውስጥ ባለው ላይፍ ነው ስዕል የጀመርኩት አራተኛ ክላስ፣ ሶስተኛ ክላስ፣ በቃ በልጅነቴ ነው። አራተኛ ክላስ ነው ግን በደንብ ማለት በደንብ የገባው በታርት ውስጥ አራተኛ ክላስ ላይ ነው። ትምህርት ቤት ውስጥ ውድድር ነበረ የልጆች ተወዳድሬ ከቦርሳ ላይ ነበር የሳልኩት። ከዛ ሶስተኛ ስወጣ ከዛን ጊዜ በኋላ በቃ ሞራሌ ሞቶ፣ ከዛም በኋላ ነው ስዕል የጀመርኩት። ድሮ ገና ስዕል እንደጀመርኩኝ ስቶፕ እያረኩ ነበር ከቲቪ ላይ ምስለው አሻንጉሊቶችን፣ እነዚህ ኪማውስ ምናምን የሚባሉትን ከዛ ነው በቃ በስኬች ከዛ ወደ ከአራተኛ ክላስ ጀምሮ ውድድር ወዳደር ነበረ ኢንተርናሽናል ውድድሮች ይሸነፍ ነበረ ብዙ ጊዜ ተወዳድር ያለው ወደ አራቴ ምናምን ይሆናል። ተወዳደር የተሸነፍኩት እና ዘጠኛ ክላስ ላይ 16 ዓመቴ ነበረ። ቼክ ሪፐብሊክ ኤምባሲ ነው የሸለመው ኢንተርናሽናል ነው እሱ ነው ያዘጋጀው። ፔል እነሱ ራሳቸው ናቸው በየአመቱ ውድድር ያደርጋሉ። ኢንተርናሽናል ውድድር አለ ከዛ በዙ ጊዜ ተሸንፈ የነበረ ዘጠኛ ክላስ ላይ በቃ የመጨረሻ እድሜ ነበረ። ብዙ ጊዜ እንዲሁም አላሸንፍም አስበዋል። ብዙ ጊዜ ተሸንፈ ተሸንፈ፣ ግን ጊቫ አላረኩም። ብዙ ጊዜ ሞካክር ነበረ። ከዛ በቃ ስ የመጨረሻ እድ ላይ ሞክር። እድሜ ገደብ ነበረው ከአራት አመት እስከ 16 ዓመት ነበረ የሚቻለው እና 16 ዓመት የነበረ ይዛን ጊዜ በቃ ሳልኩኝ ና ቾክ ምናም አንሰው ነበረ። ከለሮች ምናም ብዙ ነገር አንሰው ነበረ። በቃ እየተጠቀምኩ ምናምን እንዳስቀመጥኩት ታናሸቴ መታ ቀደደችው። ስሉ የሳልኩትን ስል ታናሸቴ መታ ቀደደችው። ከዛ በቃ ይሄ በቃ አያልፍም ጭራሽ በቃ የተቀደደ ስል በቃ ማቅረብ የነበረብኝ እስከ እንደ ነገ ነበረ። የመጨረሻ ነገ ግዴታ ማቅረብ አለብሽ የመጨረሻ ቀን ነው ብሎ ነበሩ አስተማሪ። በቃ ዝም ብዬ ለጥፌ ነው የላኩት። ያ የተቀደደ ስል ነው በፕላስተር ለጥፌ፣ በቃ እሱ ነው በቃ። ይሸነፋል ብዬ አልገመትኩም። ምንም ያሰብኩት ነገር አልነበረም። የተቀደደ ስል ነው ያሸነፈው። ያ ለኔ በቃ ምንም በቃ አንድ ነገር መስራት ከቻ ከፈለክ ትደርሳለህ፣ አንድ ቀን ትደርሳለህ። ከዛን ጊዜ በኋላ ነው በቃ ውስጤ አርት የሚባል ነገር ውስጤ የቀረው። ከዛን በኋላ ነው በቃ የተነሳውት ባዘጋጀችው ኤግዚቢሽን ላይ ከጠበቀችው በላይ በርካታ ታዳሚዎች እንዳገኘች የምትናገረው ኑር ከጎብኚዎች ያገኘችው ግብረ መልስም የሚያበረታታ ነበር ትላለች። ኮሮና ጊዜም ሲዘጋ ሰራ ነበረ አስተኛ ክላስ እንደተፈተኩም ሰራ ነበረ አስራ ሁለትም በቃ እየሰራኝ ያጠረ ብዙ ጊዜ የሰራቸውን ስሮች ነው አንድ ላይ አርግቼ አሁን ጥሩ ጊዜ ስላገኘው ትምህርት ምንም ስለሌለ ለኤግዚቢሽን ይጠቅመኛል ብዬ ኤግዚቢሽን ማቅረብ አለብኝ ድሬዳዋ ውስጥ ብዬ ያስቤ ኤግዚቢሽን ያቀረብኩት አርባ ስዕሎች ናቸው ያቀረብኳቸው ኤግዚቢሽኑ ላይ። ለኤግዚቢሽን ካቀረበቻቸው አርባ ስዕሎች ባሻገር በርካታ ስዕሎች እንደሳለች የምትናገረው ኑር ከግምቷ በላይ በሆነ ዋጋ ድሬዳዋና ከድሬዳዋ ውጭ ያሉ አድናቂዎቿ ስዕሏን እንደሚገዟ ትናገራለች። አጠቃላይ ግን እስከዛሬ በጣም ብዙ ስዕል ስያለው ማለቴ፣ የሸጥኩትም አለ። አንዳንዴ እሰራለሁ፣ አንዳንዴ በሸራ ላይ እየሰራው መሸጥ ነበረ። ለማን ነው ማለቴ፣ ለአንዳንድ ሰዎች ግለሰቦች ያቃሉ። ኦሬዲ፣ ጉግል ላይ ለኑራ ኑዋር ብለህ ብትገባ ታገኘዋለህ። በእንትን አለኝ፣ ኢንስታግራም ላይ ና ቴሌግራም ላይ ቻናሎች አለኝ። በሱ ላይ እያዩ ነው የሚያዘኝ በብዛት ከድሬዳዋ ነው፣ ከድሬዳዋ ውጭም የገዙም አለው። ቤተሰቦቿ የስዕል ዝንባሌዋን እንደሚደግፉ ትናገራለች። እሷን በትምህርት ውጤቷ እንደማታሳፍራቸውና ስዕሉንና ትምህርቱን አጣጥማ እንደምታስጌድ ገልጻልናለች። ስዕል ዝንባሌዋ ብቻ ሳይሆን የረፍት ጊዜ ማሳለፊያ የጭምር ነው ትላለች ምንም እንኳ የስዕል ህይወቷ ከልጅነቷ ጀምሮ የጀመረ ቢሆንም ትልቅ ዋጋ የምትሰጠው ና ስዕልን ይበልጥ እንድታጠብቀው ያደረጋት ግን በ16 ዓመቷ የቼክ ሪፐብሊክ በታዳጊዎች የስዕል ውድድር ላይ ከአለም አንደኛ ነሽ ብሎ የምትማርበት ትምህርት ቤት ድረስ አምባሳደሩ መጥቶ ከሸለሟት በኋላ እንደሆነ ትናገራለች። ያገኘሁ ሰርቲፊኬት ነው፣ በ2018 ላይ ነበረ ውድድሩ። 2019 ላይ መጥቶ ነው እስከ ትምህርቴ የሸለሙኝ። ይሄ ሰርቲፊኬቱ ነው፣ ያው የቼክ ሪፐብሊክ ነው። እና ሶስት ሚኒስትሮች ነው የሸለሙት። እዚህ ድረስ መጥቶ ነው የሸለሙኝ። እስከ ድሬዳዋ ድረስ መጥቶ ነው የሸለምኝ። ያ ለእኔ ትልቅ ሞራል ነው ማለት እዚህ ድረስ መምጣታቸው ና ለእኔ መሸለማቸው ትልቅ ደረጃ እንድደርስ አድርግቶኛል። ማለት ሞራል ሰጥቶኛል። ሞራል አፕሪሺየት አድርግቶኛል። ትልቅ ደረጃ ደርሻለች ቀጢ ብሎ አበረታቶኛል። ይሄም ይሄ እነሱ ጋዜጣ ላይ ነው። እዚህ ላይ ብዙ ሀገር ነው የተወዳድረው 83 አገሮች ነው የተወዳደሩት ከኔ ጋር። ስዕሎች አጠቃላይ የተወዳደሩት 25000 ስዕሎች ናቸው። ከዛ መሀል ነው ያሸነፍኩት። ከኢትዮጵያ ተወዳድሬ አንደኛ ነው የወጣሁት። ከዛ ኢትዮጵያን ወክዬ ከአፍሪካ ጋር ከአፍሪካም እንደዛ አንደኛ ኢትዮጵያ፣ ሁለተኛ ኢጂፕት፣ ሶስተኛ ሞሮኮ፣ አራተኛ ሳውዝ አፍሪካ። ከዛ አህጉርን ወክለና አፍሪካን፣ ኢሮፕን፣ ኤዥያን እንደዛ ወክለን ቶፕ የተማሩት ስዕሎች እዚህ ላይ ተቀምጠዋል። አው በዚህ ነው ያሸነፍኩት። አው እዚች ጋር ይሄ መልእክት ኤርፖሊሽ ና ወተር ፖሊሽን ነው የፋብሪካ ጭሱ ጋራውን እንደሚያደርቀው ፍሳሹ ደግሞ እንስሳቶችን ና እጽዋቶችን እንደሚጎዳ ነው ይህን ያሳልኩት እና ሰውየው እዚህ አዝኗል። ነል የሚበላወቷል አሰዎቹ ሞቶ እንድንከላከል ነው በቃ ኤር ፖሊሽ ና ወተር ፖሊሽ እንድንከላከል ነው። ይሄንን አካባቢን ያለው ዙሪያዎችን ህይወት ያላቸው ነገሮችም ሆነ እጽዋቶችን እንደሚጎዳ ነው። እዚህ ጋር መግለጽ የፈለጉት። ኑር ዘመናዊ ስዕል ትምህርት አልወሰደችም። ከታዋቂ ሰዓሊያን ጋር የተገናኘችበት አጋጣሚም አልተፈጠረላትም። ሆኖም ይሄ ሁሉ ወደፊት እንደምታሳካው ታስባለች። አሁን የምትስላቸውን ስዕሎች ፍሬም የሚሆኑ ጣውላዎችን ቆርጣ የምታዘጋጀው አቡጀድ የምትወጥረውና ቀለምም የምትቀባው ራሷ ነች። ስዕሎችን ከመሸጥ ባሻገር በትምህርት ቤትና መናፈሻ ግድግዳዎች ላይ እየተከፈላት ስዕሎችን ትስላለች። ያላትን የስዕል እውቀትም ተመሳሳይ ዝንባሌ ካላት ጓደኛዋ ጋር በመሆን ለታዳጊዎች በስልጠና አካፍላለች። ወደፊት በሙያው አርክቴክት መሆን የምትመኝ ሲሆን ስዕልንም በትምህርቷ ልታግዘታ ልማለች። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ማንሃታተን ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቤ መሰናዶን ነው በእሁድ ምሽታችን። በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያልናቸውን መራርጠን ይዘንላችኋል። አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩኝ ቀጣዩን ዘገባ አስተዋውቃለሁ። ሐምሊን ፊስቱላ ሆስፒታል በፊስቱላ የተጎዱ ታካሚዎች አገግመው ሕይወታቸውን ለመምራት እንዲያስችላቸው ከ ሀያ ዓመት በፊት የተገነባ የደስታ መንደር አካባቢው በአረንጓዴነት በማልማት ስነ ምህዳሩን በመጠበቅና ለሕብረተሰቡ አገልግሎት ሲሰጥ የቆየበት ዘመን ግምት ውስጥ በማስገባት በአዲስ አበባ አስተዳደር በቅርስነት ለመመዝገብ በሂደት ላይ ይገኛል። የሆስፒታሉ ዋና ስራ አስፈጻሚ አቶ ተስፋይ ማሞ ከአሜሪካ ድምጽ ጋር ባደረጉት ቆይታ የፊስቱላ ተጠቂዎች በአካላቸው ላይ ከሚደርሰው ጉዳት በተጨማሪም ከሚያጋጥማቸው የአእምሮ ጭንቀትና መገለል እንዲያገግሙ የተቋሙ አረንጓዴ መሆን እንደሚያግዛቸው ተናግሯል። አካባቢ ጥበቃና ጤናን የተመለከተውን የስመኞሽ የቆየ ዘገባ ቀጥሎ ይቀርባል። ዶክተር ካትሪን ሐምሊንና ባለቤታቸው ዶክተር ሪጅ ሐምሊን ከ60 ዓመት በፊት ወደ ኢትዮጵያ ሲመጡ በቀድሞው ልዕልተፀሐይ ሆስፒታል የአዋላጅ ነርሶች ኮሌጅ ለማቋቋም ነበር። ሆኖም በርካታ ወጣት ልጃገረድ ሴቶች በፌስቱላ በሽታ ተጠቅተው ሲያዩ ልባቸው በመነካቱ መርዳት አለብን በሚል የፊስቱላ ቀዶ ጥገና ለብቻ ነጥለው መስራት ጀመሩ። የታካሚዎች ቁጥር ግን ሆስፒታሉ ከሚችለው አቅም በላይ በመሆኑ እንደ አውሮፓውያን አቆጣጠር በ1974 የአዲስ አበባ ፌስቱላ ሆስፒታልን መሰረቱ። የሀምሊን እንክብካቤ በመባል የሚታወቀው የሕክምና አሰጣጥ ልጃገረዶችና ሴቶች ከፌስቱላ በሽታ ታክመው ሽንትን ካለመቆጣጠር ችግር እንዲድኑ ማድረግ ብቻ ሳይሆን ተያይዘው ከሚመጡ እንደ ጭንቀት፣ ተስፋ መቁረጥና የመገለል ስሜት እንዲያገግሙ ማድረግንም እንደሚያካትት የሆስፒታሉ ዋና ስራ አስፈጻሚ አቶ ተስፋዬ ማሞ ገልጸውልናል። እኛ ጋር በሚመጡት ፔሽንቶቻችን ያየ ነው ምንድን ነው አብዛኞቹ ትዳራቸው ይፈርሳል። ሁለተኛ ልጃቸውን አጥተዋል። ሶስተኛ ከሚወዷቸው የሚወዷቸው ቤተሰብ አባላት ያገሏቸዋል። ለምሳሌ በከብት ማደሪያ ጋጣ ውስጥ እዛ እንዲተኙ ተደርገው እዛ እንዲኖሩ ተደርገው በቀን አንድ ጊዜ ነገር እየተጣለላቸው የሚኖሩ እንደዚህ አይነት ስቶሪ ገጥሞናል እኛ ማለት ነው። በዚህ ሁሉ ውስጥ አልፋ የምትመጣ ሴት በከፍተኛ ሁኔታ አእምሯ ተጎድቶ ተስፋ ቆርጣ ነገር ሁሉ ጨልሞባት እና አንዳንዶቹ ራሳቸውም እንደነገሩም ራሳቸውን እንኳን ለማጥፋት የሚፈልጉበት ሁኔታ ውስጥ ሆኖ ነው የሚመጡት ማለት ነው። ወደ ሀምሊን ፊስቱላ ሆስፒታል የሚመጡ ታካሚዎች ከአካላቸው እኩል የአይምሮ ጤናቸው እንዲስተካከል እና በራስ መተማመናቸው እንዲመለስ ታዲያ ደስታ መንደር ተመሰረተ። ከአዲስ አበባ 17 ኪሎ ሜትር ወጣ ብሎ ቡራዩ ወይም በቀድሞ አጠራሩ ታጠቅ አካባቢ የተመሰረተው ይህ መንደር ከጤና እንክብካቤ ባሻገር ተከታታይ የባለሙያ ምክር፣ መሰረታዊ ትምህርትና የሙያ ስልጠናም ይሰጣል። ዴይሪ ፋርም ወይም ደግሞ የላም ወተቶችን በመጠቀም ወተት ማምረት መቻል ዶሮ እርባታ እናሰለጥናቸዋለን። እንዲሁም ደግሞ የእርሻ ስራ እናሰለጥናቸዋለን። የተለያዩ አትክልቶችን፣ ፍራፍሬዎችን እንዴት ማምረት እንደሚችሉ እናሳያለን። ይሄ ሁሉ በነገራችን ላይ ደስታ መንደር ነው ያለው እና ንብ እርባታ አለ እና ሌሎችን በርካታ የሆኑ ስልጠናዎች የሚያገኙበት ቦታ ነው ማለት ነው። እንግዲህ መንደሩ ከሀያ ዓመት በፊት ሲመሰረት በዛን ጊዜ እንግዲህ የአየር ንብረት ለውጥ ይሄ የአየር ንብረት ጉዳት የምንለው ገና ጽንሰ ሀሳቡ እንኳን እንዳሁኑ በደንብ የማይንሸራሸርበት ጊዜ ነበር። ግን መንደሩ ሲመሰረት አካባቢውን በማልማት ተፈጥሯዊ ስነ ምህዳሩን በጠበቀ መልኩ መሰረት ተደርጎ ነውና በዚያን ጊዜ ይሄ እንዲሆን አካባቢ ጥበቃ ላይ ፎከስ ያደረገው ስራ የማን ሀሳብ ነበር? እነዚህ ፔሸንቶች ሲመጡ ከገጠር ስለሆነ የሚመጡት ገጠር የነበሩበት ቦታ ዛፎች ነበሩ፣ አበቦች አሉ፣ ሳር አለ። በጣም ደስ የሚል ከባቢያዊ ሁኔታ ነው ያለው። እና አንደኛ ቤተኝነት እንዲሰማቸው ሲመጡ፣ በቃ ከተማ ሲመጡ እንዳይፈሩ፣ ሂሊንግ ፕሮሰሱ ኮምፕሊት እንዲሆን ጥሩ ኢንቫይሮንመንት መፍጠር አለብን ብለው ይህንን ዶክተር ሀሜል በእውነት ያመጡት ሀሳብ ነው። ሁለተኛ ራሱ ቤቶቹን እዚህ አዲስ አበባ ፊስቱላ ሆስፒታል ያሉትንም ቤቶቻችንም እንዲሁም ደግሞ ደስታ መንደር ያሉትን ሄደሽ ብታያቸው ጎጆ ቤት የሚመስሉ ናቸው ቅርጻቸው ማለት ነው። እና ይህም ሆን ተብሎ የተደረገ ነው። ለምንድን ነው ሲመጡ ልክ ያንን ገጠር የነበሩበትን ሁኔታ ሚሚክ እንዲያደርግ እንዲመስል ተደርጎ የተሰራ ነው። በዚህም ግቢ ሆነ በደስታ መንደር በጣም በርካታ ዛፎችና አበቦች አሉ። በጣም የሚያምር ሳር አለ። የደስታ መንደር ላይ ሰው ሰራሽ ሐይቅም እንዲኖረው ተደርጎ ነበር። አዎ ሰው ሰራሽ ሐይቆችም አሉ። በነገራችን ላይ እዛ ሐይቆች አሁን ሄደሽ ብታይ ዳክዬዎች ይሰበሰባሉ። አሳም ራሱ ደቨሎፕ ማለት ጀምረናል ማለት ነው። እዛ በዚህ ሰው ሰራሽ ሐይቅ አለ። በጣም የሚያምር ነው። የተፈጥሮ ከባቢው አየር እኛ ዛፍ በነገራችን ላይ ለአካባቢው አደጋ ሲሆን ወይም ለመውደቅ ሲደርስ ካልሆነ በስተቀር ዛፍ አንቆርጥም። በየአመቱ ደግሞ ለረዥም ጊዜ የቆየ በየአመቱ የሚደረግ አሁን በቅርብ ጊዜ በኢትዮጵያ ውስጥ ከሶስት አራት አመት ወዲህ ዛፍ የመትከል አዲስ ባህል እየተፈጠረ ነው። ነገር ግን እኛ ከዛ በፊት በየአመቱ ዛፍን ተክላለን። ደስታ መንገድ ማለት ነው። ዋንዛ አለን፣ ወይራ አለ፣ ዝግባ አለ፣ ባህር ዛፎች አሉን፣ ኮተንትሪ አለን፣ ቁልቋል ዛፍ ትልቁ አለን፣ ግራቪሊያ አለን፣ ጃካራንዳ አለ የሾላ ዛፍ አለ፣ ኮሶ አለ፣ ጥቁር እንጨት አለ። ከዚህ በላይ በጣም ብዙ አይነት ዛፎች አሉ። ስነ ምህዳሩን የጠበቀ መሆኑ፣ አረንጓዴነትን የሚያበረታታ መሆኑ በተለይ ከፊስቱላ በሽታ ለሚያገግሙ ታካሚዎቻችሁ ምን አይነት ስሜት ይፈጥራል? በጣም የሚገርም ነው። ብዙዎቹ እዚህ ከመጡ በኋላ ለመመለስ ሁሉ የሚቸገሩ አሉ። ምክንያቱም የተሟላ አገልግሎት ነው እዚህ የምንሰጣቸው። በጣም ጥሩ ሕክምና ይሰጣቸዋል። ጥሩ የሆነ ንጹህ ልብስ ይለብሳሉ። ጥሩ የሆነ መኝታ ላይ ይተኛሉ። በጣም የተመጣጠነ በጥናት ላይ የተመሰረተ ምግብ ይበላሉ። በጣም ጥሩ መልክ ይኖራቸዋል። ደስተኛ ይሆናሉ። ቅድም እንዳልኩሽ የአእምሮ ህክምናም ሳይኮ ሶሻል ሰፖርትም ስለምንሰጥ ሙሉ ጤንነታቸው ነው ሪስቶር የሚያደርገው እና ለመመለስ የሚቸገሩበት ጊዜ አለ። ሌላው ያው ኢንቫይሮመንቱ ደግሞ በዛፍና በአበቦች በሳር ብትመጪ፣ አሁን ለምሳሌ እዛ ሳር ላይ ተኝተው ታገኛቸዋለሽ። ከታካሚዎቹ ባሻገር ደግሞ ምናልባት ለአካባቢው ማህበረሰብስ አስተዋጽኦ አድርጓል? በትክክል በነገራችን ላይ በርካታ የዱር አራዊት አሉ። የደፍታ መንገድ ጅብ ለምሳሌ አለ፣ ድኩላ አለች፣ ሌሎችም በርካታ አራዊቶች አሉ። ጸጥ በሚልበት ሰዓት ሲወጡ እናያለን። ስለዚህ ያ ግቢ በከፍተኛ ሁኔታ አካባቢው የተጠበቀ ስለሆነ የከተማውና የመኖሪያ ቤት መስፋፋት ወደ እኛ አልመጣም ማለት ነው። አካባቢውን እየጠበቅን መስፋፋትና የጫካውን መመንጠር ተከላክለናል ማለት ይቻላል። የአየር ንብረት ለውጥን ለመግታት በሚደረገው ጥረት ውስጥ እያደረጋችሁትን ያለውን አስተዋጽኦ እንዴት ታዩታላችሁ? እንዳሉኝ በቅርስነት ለመመዝገብም ጥያቄ እስከ ማስጠየቅ የደረሰ ስራ ነው እና የምትሰሩት። እንደሚታወቀው ክላይሜት ቼንጅ የሚባለው ነገር እውነት ነው። የዓለም ሙቀት መጨመር እና ይሄ ካርበን ኢሚሽን የመጨመር እና አጠቃላይ ያለውን ስነ ምህዳር በዓለም ደረጃ የሚጎዳ ነገር እንዳለ ይታወቃል። እኛ አሁን ሙሉ ለሙሉ የምንጠቀመውን ሀይል ከታዳሽ ሀይል ለማግኘት በተለይ ደግሞ ከሶላር ፓወር ለማግኘት ኦረዲ እየተነጋገርን ነው ማለት ነው። የውሃ አጠቃቀማችንን በጣም ለማሻሻል እንሰራለን ብለናል። በዚህ ሶስቴናቢሊቲ ፕሮግራም ሙሉ ለሙሉ በውሃ ራሳችንን ለመቻል እና ሰስቴናብል የሆነ ኢንቫይሮንመንት ለመፍጠር ይሄን እንቀዳለን ማለት ነው። በሰዎች ሙሉ ፈውስ እንዲያገኙ፣ በነገራችን ላይ ሰዎች ብቻ ሳይሆን ሊመጡ እንግዶችን ደስ ብሏቸው ረክተው ግቢ ውስጥ ቁጭ ብለው በጣም ታድሰው ነው የሚሄዱት፣ የሚመጣ ማንኛውም ጎብኚ ማለት ነው። አቶ ተስፋዬ በጣም ነው የማመሰግነው። ሀምሊን ፌስቶላ ሆስፒታል፣ ለሆስፒታሉ ተገልጋዮች ብቻ ሳይሆን ለአጠቃላይ ማህበረሰቡ ምሳሌ የሚሆን አካባቢን ስነ ምህዳር በመጠበቅ ለሕብረተሰቡ ትልቅ አስተዋጽኦ የሚያደርግ ስራ እየሰራችሁ ነው። ዛሬ ከእኛ ጋር ቆይታ ስላደረጉ በጣም እናመሰግናለን። እኔም ስለጋበዝሽ እናመሰግናለው ጊዜ ስትልኝ የኢትዮጵያ ሴቶች በኃይል ዘርፍ ትስስር የተባለ ተቋም ሴቶች ባልበረከቱበት የኃይል ምህንድስና ስርጭት ትስስርና ውሳኔ ሰጭነት ዘርፍ ለውጥ ለማምጣት የተቋቋመ ድርጅት ነው። ከ ሁለት መቶ በላይ አባላት ያሉት ተቋሙ ባለሙያዎችን ከማስተሳሰር አልፎ ወጣት ሴቶች በዘርፍ ውስጥ እንዲሳካላቸው የሚደግፉ መርሃ ግብሮችንም ዘርግቷል። ስለ መርሃ ግብሮቹና ተጨማሪ ጉዳዮች ለማወቅ የተቋሙ ኃላፊ ወደሆነችው ፍላጎት ተስፋዬ ሀብታሙ ስዩም በዚህ ሳምንት በመደወል አግኝቷት ነበር። በኃይል ዘርፍ ውስጥ ለበርካታ አመታት በመሀንዲስነት የሰራችው ፍላጎት ተቋሙን ለመመስረት የገፏትን ምክንያቶች ቀድማ በማስረዳት ይጀምራል። እንደምናውቀው በሀገራችን በጣም ያው የኤነርጂ አቅርቦት እጥረት በብዛት አለና እዛ ላይ ደግሞ በብዛት ተጠቃሚዎች ውስጥ ሴቶች ነን። ከዛ በተጨማሪ ደግሞ እንግዲህ እኔም እንዲሁም አብሮ ይህንን ማህበር ያቋቋምን ሴቶች በሰራንባቸው ጊዜያቶች ውስጥ የተገነዘብ ነው ያየ ነው ክፍተት ነበረ። እሱም ደግሞ በዚህ ዘርፍ ላይ ሴቶች እንደ ተጠቃሚነታችን ያህል በሙያው ላይ ያለን ተሳትፎ አነስተኛ ነው የሚል ሁላችንም የጋራ ኤክስፒሪየንስ ነበረን ማለት ነው። ስለዚህ አብረን ብንሆን በጋራ የምንመካከርበትን መድረክ ብናዘጋጅ፣ እርስ በርስ የተለያዩ እድሎችን ሼር የምናደርግበትን መድረክ ብናዘጋጅ የበለጠ ሴቶችን ተጠቃሚ የሚያደርጉ የሚለውን ግባት ከመስጠት አንጻር እዛ ላይ ደግሞ ሮል ከመጫወት አንጻር ኃላፊነታችንን ልንወጣ እንችላለን ብለን በማሰብ ነው ይህንን ማህበር ያቋቁም ነው ማለት ነው። ምናልባት በእናንተ እይታ የራሳችሁን ጥናትም አድርጋችሁበት የራሳችሁን ምልከት አድርጋችሁበት ሊሆን ይችላል። ሴቶች በዘርፉ ውስጥ ያን ያክል ተሳታፊ ያልሆኑበት ምክንያት ምንድን ነው፣ እንደ ተጠቃሚነታቸው በተለይ በአመራር እና በተለያዩ የውሳኔ ሰጪ ኃላፊነቶች ላይ ያልተበራከቱበት ምክንያት ምንድን ነው ብላቸው አገኛችሁት? በእኛ ኤክስፒሪየንስ ነው። እንደገና ደግሞ የተለያዩ ጥናቶች አሉ። በእርግጥ ስፔሲፊካሊ ኢትዮጵያ ውስጥ የተወሰኑ ናቸው። በዚህ ጥናት የተደረጉት ግን ከሌላም አገራት ካየነው በመነሳት ነው። ሁለት አይነት ነገር አለ ብለን እናስባለን እኛ ውስጣዊ ችግርና ውጫዊ ችግር እንላቸዋለን። ምንድን ነው ውስጣዊ የምንለው ሴቷ እራሷ ልክ እንደዚህ አይነት ዘርፍ ላይ ብዙ ጊዜ ኤነርጂ ዘርፍ ተመሳሳይ እንደዚህ ኢንጂነሪንግ አይነት ዘርፎች የሚታሰቡት የሆነ ወንዳዊ ስራዎች ናቸው ተብለው የሚታሰብ ነገር አለ። ስለዚህ ሴቷ ራሷ እነዚህ ዘርፍ ውስጥ ራሷን ላለማስገባት ወይ ኢቨን ከገባን በኋላ ራሱ ቀጥሎ ላለመሄድ እኔ አልችለውም ይሄኛው ለነከሌ የተወሰነ ዘርፍ ነው ብሎ የማሰብ ችግር አለ። ሌላኛው ደግሞ ጫዊ የምንለው ተግዳሮት ነው። እሱም ደግሞ ራሱ ሶሳይቲው ነው በእንግሊዝኛ ስቴሪዮታይፕ የሚባል ይሄኛው ጀንደር ስቴሪዮታይፕ እዚህ ውስጥ ሴቶች ናቸው መስራት ያለባቸው ተብሎ ስለሚታሰብ፣ ማህበረሰቡ ራሱ እንዴ አንቺ ምን ትሰሪያለሽ? እንደዚህ አይነት ፖል ላይ አንቺ ተንጠልጥለሽ ልትሰሪ ነው? እንደ እንደዚህ አይነት አይነት ከባድ የሆኑ ቦታዎች ላይ ሄደሽ ልትሰሪ ነው እንዴ? ይህማ ለአንቺ አይሆንም፣ ለተለያዩ ችግሮች ትጋለጫለሽ፣ የሚል የማህበረሰቡ አስተሳሰብ ስላለ ሴቷን አያበረታታትም። አይ በቃ ይሄ ለነከሌ የተሰጠ ዘርፍ ነው ተብሎ ስለሚታሰብ ሴቶችን አያበረታታም። ስለዚህ በእነዚህ ሁለቱ ውስጣዊ እና ውጫዊ በምንላቸው ተግዳሮቶች የተነሳ ሴቶች ቢሄዱም እራሱ የሆነ ያህል ደርሰው እንኳን ገብተውበት እንኳን ያቋርጣሉ። ትንሽ ቻሌንጅ ሲያጋጥማቸው ድሮም እኮ ይህን ዘርፍ ለእኔ አይሆንም ብለው የማቋረጥ ነገር ገፍቶ ያለመሄድ ነገር ይታያል ማለት ነው። በተለይ ደግሞ ሴቶች የቤተሰብ ኃላፊነት ይመጣል፣ ልጆች ይመጣል፣ ማህበረሰባዊ ኃላፊነቶችን የመቀበል ነገር ይኖራል እና በዛ ሰዓት አይ ይሄንን ማድረግ አልችልም፣ ከባድ ስለሆነ ማድረግ አልችልም ብሎ ወደዚህኛው ነገር ላይ ብቻ ማተኮር፣ ያኛውን ግን አብሮ ማስኬድ አለመቻል ይሄ ደግሞ እኛ የምናስበው የእውነት ስራው ከብዶን ሳይሆን ግን ሰው የሚሰጠን አመለካከት ለራሳችንም የምንሰጠው አመለካከት የሆነ ልክ ስላለው ባውንድሪ ስላለው ነው ብለን ነው የምናስብ። ማለት እንደዚህ ያለውን ችግር ለመቅረፍ ይመስለኛል የተለያዩ መርሃ ግብሮችን በመንደፍ እየተንቀሳቀሳቸው እንደሆነ እሰምቻለሁ ስለተወሰኑት ለአድማጮች ብትነግሪን? ቅድም እንዳልኩት እንግዲህ ሁለቱን ሜጀር ቻሌንጆች ነው ተግዳሮቶች ነው እንግዲህ ለመቅረፍ የምናስብ። የመጀመሪያው ውስጣዊውን አልችልም የሚለውን ነገር ለመቅረፍ ከምናስባቸው ፕሮግራሞች መካከል አንዱ እርስ በርስ የጋራ የትስስር መድረኮችን መፍጠር ነው። በነዛ ሰዓት ምንድነው የምናደርገው? የተለያዩ አርአያ የሆኑ በዘርፉ ላይ አርአያ የሆኑ ሴቶች የሄዱበት የገፉበት ሴቶች ሮል ሞዴል መሆን የሚችሉትን ሰዎች እናመጣና በነዚህ አይነት መርሃ ግብሮቻችን ላይ ኤክስፒሪንሳቸውን ሼር እንዲያደርጉ እናደርጋል። አሀ እኔም ለካ ችለዋለው እነ ከሌ ከቻሉት እኔም የምችለዋለው የሚል አይነት አስተሳሰብ እንዲኖራቸው ያደርጋል። ሌላው ደግሞ የተለያየ አይነት ስልጠናዎችን እናዘጋጃለን። ለምሳሌ ሳይቶች ላይ መሄድ ሊሆን ይችላል፣ የተሰሩ ፕሮጀክቶችን ሄዶ ማየት ሊሆን ይችላል፣ ወይ ደግሞ ቴክኒካል የሆኑ ነገሮች ላይ ትሬኒንግ መስጠት ኤነርጂ ዘርፉ ላይ ማለት ነው። አንድ ሰው በነገራችን ላይ የእኛ ሜምበር በሚሆን ሰዓት የምናደርገው ራሳቸውን ካስተዋወቁ በኋላ ፍላጎታቸውን ይነግሩናል። ምንድነው የምትፈልጉት ከዚህ ማህበር ምንድን ነው የምትፈልጉት? በዛ በሞሉት መሰረት ቶፒኮችን እየመረጥን ትሬኒንጎች እናዘጋጃለን፣ የተለያዩ ትሬኒንጎች። ስለዚህ ይሄ ሴቷን ኢምፓወር ያደርጋታል ማለት ነው። የበለጠ በዘርፉ ላይ እውቀት እንድታገኝ፣ ኤክስፖዘሮች እንዲመጣ የተለያዩ ቦታዎች ላይ ሄዳ ስታይ፣ ኦኬ፣ ይሄ ነው ለካ ስለዚህ መስራት እችላለሁ የሚለውን አስተሳሰብ እንዲኖር እናደርጋለን ማለት ነው። ሌላኛው ደግሞ ቅድም ያልኩት የኤክስተርናል የሆነ የሆነውን ቻሌንጅ ደግሞ ለመቅረፍ አንድ ምን እናደርጋለን በዚህ ዘርፍ ላይ ያሉትን ሴቶች ስቶሪያቸውን እንዲነግሩ ፕሮፋይላቸውን እዛ ስራ ላይ ያላቸውን ነገር የሰሩትን ነገር እንዲነግሩ በኛ ማህበር ውስጥ ቪዚቢሊቲ የሚባል አንድ ፕሮግራም አለ። ሴቶች ቪዚብል እንዲሆኑ በተለያዩ ሶሻል ሚዲያዎች ተጠቅመን በዘርፉ ላይ ያሉ ሴቶችን እንዲተዋወቁ፣ ከሴክተሩ ጋር እንዲተዋወቁ፣ ሴክተሩ ላይ ያሉ ሰዎች እንዲያውቋቸው። ኦኬ፣ ሌላው አሁን በቅርብ የጀመርነው አንድ ፕሮግራም አለ በተለይ እዚህ ዘርፍ ላይ ያሉ ቢዝነሱ ላይ የተሰማሩት ሴቶች ወይ ኤነርጂ ላይ ስፔሲፊካሊ የቢዝነስ አይዲያ ያላቸውን ኢንኩቤቲ ማድረግ በዛ ውስጥ አድርገን እውን ኢንኩቤሽን ፕሮግራም ይባላል። እዛ ውስጥ ገብተው ቢዝነስ አይዲያቸውን ዴቨሎፕ እንዲያደርጉት እንዲሁም ደግሞ ሌሎች ያው ገንዘብ የሚያቀርቡ ሊሰጧቸው የሚችሉ ከኢንቨስተሮች ጋር በመገናኘት ከተለያዩ ግራንቶች ጋር በመገናኘት ቢዝነስ አይዲያቸውን ያደረጉት እንዲያደርጉት ደግሞ የጀመርነው ነው አዲስ ኢኒሼቲቭ ይባለን ማለት። በአሁኑ ሰዓት በማህበራችሁ ውስጥ ምን ያክል ሴቶች ተሳታፊ ናቸው? ለወደፊቱ ልታደርጓቸው ልትፈጽሟቸው የምትፈልጓቸው ግቦችስ ምንድን ናቸው? በአሁኑ ሰዓት ማህበራችን ከሁለት መቶ በላይ ሴት አባላት አሉት። አባሎቻችን ኢነርጂ ዘርፍ ላይ የሚሰሩ ባለሙያዎች ማንኛውም ባክግራውንዳቸው የተለያየ ሊሆን ይችላል። ሀይር ማኔጅመንት ያሉ ሚድን ላይ እንደገና አዲስ ደግሞ የሚገቡ ወደ ሴክተሩ ሴቶች ነው ያሉት ማለት ነው። ወደፊት ልንሰራ የምናስበው በብዛት በተለይ አዳዲስ ወደ ዩኒቨርሲቲ የሚገቡ ወደዚህ ሴክተር መግባት የሚፈልጉ በጣም ብዙ ወጣቶች አሉ። እዛ ላይ በብዛት ልንሰራ እናስባለን። በተለይ አሁን ባልኩት በዚህ በቢዝነስ ኢንኩቤሽን ፕሮግራሙ ጋለን። እንደገና ቀደም እንዳልኩት ደግሞ ይሄ የኔትወርኪንግ ፕላትፎርማችንን በስፋት ልናደርገው እንፈልጋለን ምክንያት እጅግ በጣም አመሰግናለሁ። ፍላጎት ተስፋዬ የኢትዮጵያ ሴቶች በኃይል ወይም ኢነርጂ ዘርፍ ያላቸውን ተሳትፎ ለማሳደግ የተቋቋመው ኢትዮጵያን ውሜን ኤነርጂ ኔትወርክ የተሰኘ ተቋም መስራችና ፕሬዚደንት ነች። ስለ ማህበሩ ላካፈልሽን ነገር ሁሉ በእጅጉ አመሰግናለሁ። እኔም አመሰግናለሁ። መልካም ቀን። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዕለቱን ዘገባዎችና መሰናዶዎች እዚህ ላይ ፈጸምን። በነገው ምሽት በመደበኛ መሰናዶ እንጠብቃችኋለን። እናስተናግዳችሁ ያመሸነው ኤደን ገረመውና ኤልያስ አስማረ ነበርን። ሰላም ጤና ስጥልኝ፣ ደና ደሩ